የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 13 2016 ዓመት ዝግጅታችን ጀመረ።

የመብት ተሟጋቾች ተቋማት የታንዛኒያው ድርድር ያለ ስምምነት የመጠናቀቁ መዘዝ አሳስቦናል አሉ። ለረጅም ጊዜ ችግር የሚዳርገን ስለሆነ ግጭቶቹ በተቻለ መጠን አሁንም ሰላማዊ መፍትሄ እንዲፈለግላቸው ይገባል። በእኛ በኩል ትልቅ ተስፋ የተጣለበት የድርድር ሁኔታ ነበር። ነገር ግን አሁን ይህ ፌል ማድረጉ ሲጎጣም ያሳስበናል።

የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ምክትል ዋና ኮሚሽነር ራኬል መስለና፣ የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጎ ምክትል ዋና ዳይሬክተር ተስፋ የገመቹን የሰማችኋቸው፣ ዝርዝሩን በአብይ ርዕስ ይቀርባል። በሆሮ ጉድሩ ጥቃት አራት ሰላማዊ ሰዎች እንደተገደሉ ተገለጸ፣ በአማራ ክልል የጸጥታ ችግር የወባማን ቁጥር በእጥፍ እንደተጨመረ ተነገረ የሚሉና ሌሎች ዘገባዎችን ለምሽቱ ይዘናል። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮቻችንና ተመልካቾቻችን፣ ፕሮግራም በመምራት አብሬያችሁ የማመሸው አስማማየ ነው ነኝ

ለዓለም ዜና እንግዲህ ወልዴ አብሮኝ ተሰይሟል። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብረልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን ደብሊው አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራናችሁ ነን፣ እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።

በድጋሚ እንደምናመሻችው፣ የደሞዝ ጥያቄ ሲያቀርቡ የነበሩ የሀዲያ ዞን መምህራን ታሰሩ፣ በሶማሊያ በጎርፍ አደጋ የሞቱ ሰዎች ቁጥር ወደ መቶ ተጠጋ፣ እንዲሁም የእስራኤልና ሀማስ ተኩስ አቁም ትግበራ እስከ ነገ አርብ ተራዘመ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሾኔ ከተማ አስተዳደር ደሞዝ ያልተከፈላቸውን መምህራን ወክለው አቤቱታ ሲያቀርቡ ከነበሩ ውስጥ

አስሩ መታሰራቸውን ለአሜሪካ ድምፅ አስተያየት የሰጡ የአካባቢው ነዋሪዎች ተናግረዋል። የከተማ አስተዳደሩ መምህራኑ ህጻናትን ለሰላማዊ ሰልፍ በመቀስቀሳቸውና ረብሻ ለማስነሳት በመሞከራቸው መታሰራቸውን ገልጾ ቁጥራቸው አምስት ብቻ ነው ብሏል። ዮናታን ዘብዲዮስ ዝርዝራለሁ።

በማዕከላዊ ኢትዮጵያ ክልል ሀድያ ዞን ለወራት ደሞዝ ያልተከፈላቸው መምህራን ስራ አቋርጠው በተደጋጋሚ የደሞዝ ይከፈለን ጥያቄ ሲያቀርቡ ቆይተዋል። ለደህንነታቸው ስለሚሰጉ ስማቸው አየር ላይ እንዳይውል የጠየቁም አንድ መምህር በሾኔ ከተማ አስተዳደር ፖሊስ ጣቢያ ውስጥ መምህራን መታሰራቸውን ለአሜሪካ ድምፅ በስልክ ተናግሯል። መምህራንን ወክለው የተናገሩ መምህራን ተወካይ ነበሩና አስር ሰዎች የሚሆኑት አሁን ታስረው ነው ያሉት። የሾኔ ከተማ አስተዳደር ፖሊስ አዛዥ ዋና ሳጅን ታረቀኝ ሶራ በበኩላቸው የታሰሩ መምህራን አምስት ብቻ መሆናቸውን ገልጸው

የወጣባቸው ሌሎች መምህራን መኖራቸውን ጠቁመዋል። አስር የሚሆን መምህራን እኛ ጋር አልታሰረም ልትየ። የታሰሩት መምህራን ሕፃናት ሰላማዊ ሰልፍ እንዲወጡ የቀሰቀሱት ተጠርጣሪዎች ናቸው የታሰሩት። የከተማ አስተዳደሩ ፖሊስ አዛዥ የታሰሩ መምህራን አምስት ናቸው ብሉም አስተያየት ሰጪው መምህር ሁለት ሴቶችን ጨምሮም የታሰሩትን በስማቸው በመዘርዘር ተናግሯል።

እንዲታሰሩም መጥሪያ ተላልፎባቸዋል የተባሉ ሰዎችም አካባቢውን ለቀው መውጣታቸውንም እኚሁ አስተያየ ሰጭ ተናግሯል። ሰብዓዊ መብቶቻችንም ጭምር ያው ተጥሷል። ትናንትና ሾፊ ዘን የደሪ ያስቆጠርናቸው ናቸው ፖሊሶች ናቸው፣ በዱላ ላይ እየተበሰቡ ነው ያሉት። ስድስት መቶ ዘጠና ሰባት የሚሆኑ መምህራን ደሞዛቸው ለወራት ባለመከፈሉም እስካሁን በከተማ አስተዳደሩ ስር በሚገኙም አስራ አንድ ትምህርት ቤቶች የሚማሩ ሀያ ሰባት ሺህ ተማሪዎች ትምህርት አለመጀመራቸውም ተገልጿል።

መምህራኑ ደሞዙ ባለመከፈላቸው ለገጠማቸው ችግር መንግሥት አስቸኳይ መፍትሄ እንዲሰጥ የኢትዮጵያ መምህራን ማኅበር ባለፈው ሳምንት ጠይቆ ነበር። የማኅበሩ ፕሬዝዳንት ዶክተር ዮሐንስ በንቲ ለቪኦኤ በሰጡት አስተያየት የደሞዝ መቋረጥ የመምህራኑ ሕይወት ከማናጋት አልፎ የትምህርት ስርዓቱን እንደሚጎዳ ተናግረው ጉዳዩ አስቸኳይ መፍትሄ እንደሚፈልግ አሳስበውም ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።

በሶማሊያ ሰሞኑን በተከሰተው የጎርፍ አደጋ የሞቱት ሰዎች ቁጥር ወደ አንድ መቶ የተጠጋ መሆኑንና ሁለት ሚሊዮን የሚሆኑ ሰዎች ደግሞ በጎርፉ ሳቢያ ችግር ላይ መውደቃቸውን የአገሪቱ ካቢኔ ዛሬ አስታውቋል። ሚሊዮኖችን ለቸነፈር ካጋለጠው ድርቅ የወጣችው ሶማሊያ በአፍሪካ ቀንድ እንደሚገኙ ሌሎች ሀገራት ሁሉ በከባድ ዝናብ እና ጎርፍ ተመታለች። ጎርፉ ሰባት መቶ ሺህ ሰዎችን ሲያፈናቅል መንደሮችንና ማሳዎችን ውጦ ድልድዮችን አፍርሷል።

መንግስት በያዝነው ወር የአስቸኳይ ጊዜ አዋጅ ማውጣቱ ይታወሳል። የብሔራዊ አደጋ መከላከል መስሪያ ቤቱን ማብራሪያ ያዳምጠው የካቢኔ 96 ሰዎች እንደሞቱና ሁለት ሚሊዮን የሚሆኑ ሰዎች በጎርፉ ምክንያት ለችግር መጋለጣቸውን አስታውቋል። ከባድ ዝናቡ ኤልኒኞ በተሰኘው የአየር ንብረት ለውጥ ምክንያት እንደተከሰተና እስከ ሚያዝያ ወር ድረስ ሊቀጥል እንደሚችል ታውቋል። የአፍሪካ ቀንድ ለአየር ንብረት ለውጦችና አደጋዎች ተጋላጭ ቀጠና እንደሆነም ተመልክተዋል።

አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በእስራኤል እና በሐማስ መካከል ዛሬ ሐሙስ ይጀምራል ተብሎ የነበረው የአራት ቀናት ተኩስ አቁም እንዲሁም በሐማስ የተያዙ ታጋቾች ነጻ መውጣትና በእስራኤል የታሰሩ ፍልስጤማውያን መለቀቅ እስከ ነገ አርብ መራዘሙ ተነግሯል።

ስምምነቱ ከአየርና ከምድር የእስራኤል ድብደባ ለሳምንታት ሲደርስባቸው ለነበሩ 2.3 ሚሊዮን ፍልስጤማውያን እፎይታ እንደሚሰጥና የቤተሰብ አባሎቻቸው በሐማስ ለታገቱ እስራኤላውያን ተስፋን የሚሰጥ ነው ተብሏል።

የእስራኤል ብሔራዊ የጸጥታ አማካሪ የስምምነቱ ተግባራዊ መሆን ለአርብ መተላለፉን ትናንት ማምሻውን ሲያስታውቁ የቃጣር የውጭ ጉዳይ ሚኒስቴር ቃል አቀባይ በበኩላቸው አደራዳሪዎች አሁንም ስምምነቱ የሚፈጸምበትን አመቺ ሁኔታ በተመለከተ በመስራት ላይ እንደሆኑ አመልክተዋል። በሐማስ በምትተዳደረው ጋዛ የሚገኘው የጤና ሚኒስቴር በበኩሉ በጦርነቱ እስካሁን ከ13300 በላይ ሰዎች እንደተገደሉ አስታውቋል።

ቁጥሩ ግንኙነትና አገልግሎት ከተቋረጠባቸው በሰሜን ጋዛ ካሉ ሆስፒታሎች የሚገኘውን መረጃ እንደማይጨምር ሚኒስቴሩ አስታውቋል። በተጨማሪም ስድስት ሺህ የሚሆኑ ሰዎች እስካሁን ያሉበት እንደማይታወቅና ምናልባትም በፍርስራሽ ስር ተቀብረው ሊሆን እንደሚችል ሚኒስቴር መስሪያ ቤቱ ስጋቱን ገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያው በበኩላቸው ጊዜያዊ ስምምነት ጦርነቱን እንደማያቆመውና ሐማስ ጋዛን ማስተዳደሩ እስከሚያከትምና

ወታደራዊ አቅሙ ሙሉ ለሙሉ እስከሚደመሰስ ድረስ እንደሚቀጥሉ ዝተዋል። የስምምነቱ ተግባራዊነት በመጠበቅ ላይ ሳለም እስራኤል በራፋ ዛሬ ያደረሰችውን ጥቃት ተከትሎ ነዋሪዎች ከፈራረሱ ሕንፃ ስር ተቀብረው ሊገኙ የሚችሉ ሰዎችን ሲፈልጉ ውለዋል። ይህ በእንዲህ እንዳለ በመቶ የሚቆጠሩ የጀርመን ፖሊሶች የሐማስ አባላትና ደጋፊዎች ያሏቸውን ሰዎች ንብረት ፈትሸዋል። ፍተሻው በተለይም በበርሊን ከተማ

ጠንክር ያለ እንደነበር የአሶሴት ፕሬስ ዘገባ አመልክቷል። የጀርመን መንግስት በሐማስም ሆነ በደጋፊዎች የሚካሄድ ማንኛውንም እንቅስቃሴ ከሶስት ሳምንት በፊት አግዶ ነበር። በተጨማሪም ሳሚዱን የተሰኘና ሐማስ በእስራኤል ላይ ጥቃት የከፈተበትን ቀን እንዲከበር ያዘጋጀውን ቡድን አግዷል። ሐማስንና ሳሚዱንን ማገዳችን ሐማስ የሚፈጽመውን ድርጊት ማወደስ በጀርመን ተቀባይነት እንደሌለው ግልጽ መልእክት ያስተላልፋል ሲሉ የአገር ውስጥ ሚኒስቴር

ናንሲ ፌሰር ተናግረዋል። ከፍተሻው ባሻገርም በቡድኖቹ ላይ ምርመራ እንደሚደረግ የአገር ውስጥ መስሪያ ቤቱ የአገር ውስጥ ሚኒስቴር መስሪያ ቤቱ አስታውቋል። የጀርመን የአገር ውስጥ ደህንነት ቢሮ እንደሚገምተው በአገሪቱ አራት መቶ አምሳ የሚሆኑ የሐማስ አባላት ይገኛሉ። የገንዘብ ማሰባሰቢያ ዝግጅት በማድረግና በተለያዩ መንገዶች ለሐማስ ድጋፋቸውን በመግለጽ እንደሚሳተፉ የአሶሴትድ ፕሬስ ዘገባ አመልክቷል።

በትናንትናው ዕለት በአሜሪካና በካናዳ ድንበር መሃል የፈነዳው መኪና ከሽብርተኞች ጥቃት ጋር እንደማያያዝ የበፈሎ ኒውዮርክ አቃቤ ሕግ ዛሬ አስታውቋል። መኪናው ከፍጥነት በላይ ከበረረ በኋላ በአየር ላይ ተንሳፎ ሁለቱ አገራት ከሚያገናኘው ሬንቦ ድልድይ አቅራቢያ ተከስክሶ ሲፈነዳ ሁለት ሰዎች ሞተዋል። ባለሥልጣናት ጉዳዩ እስከሚጣራ በአካባቢ ያሉትን ኬላዎች በሙሉ ዘግተዋል።

የፍንዳታው ምክንያት እስካሁን ባይታወቅም ከሽብር ጋር እንደማይያያዝ ባለሥልጣናት በመናገር ላይ ናቸው። የአሜሪካው የፌዴራል ምርመራ ቢሮ ኤፍቢአይ፣ በአሜሪካ ድንበር በኩል በፈነዳው መኪና ላይ የሚደረገው ምርመራ እንደሚቀጥል አስታውቋል። በመጨረሻም የእስልምና እምነት ተከታዮችን በማጥላላት የሚታወቁትና

ፍልሰተኞች ወደ አገራቸው እንዳይገቡ በምርጫው ዘመቻው የተሟገቱት የኔዘርላንዱ ፖለቲከኛ ጌርት ዋይልደርስ በትናንቱ የኔዘርላንድስ ምርጫ ከፍተኛ ድል በመቀዳጀታቸው የገዢ ፓርቲው የጥምር መንግሥት እንዲመሠረት ሊያስገድዱና ምናልባትም ቀጣዩ የኔዘርላንድ ጠቅላይ ሚኒስትር ሊሆኑ እንደሚችሉ በመነገር ላይ ነው። በእስልምና አክራሪዎች በርካታ የግድያ ዛቻ የደረሰባቸው ሞሮካውያንን በመስደባቸው በፍርድ ቤት ጥፋተኛ የተባሉትና በአንድ ወቅትም

እንግሊዝ ወደ አገሯ እንዳይገቡ ያገደቻቸው ፖለቲከኛ በህዝባዊ ፖሊሲያቸውና ከአነጋገራቸው ቁጥብ ባለመሆናቸው እንዲሁም የጸጉራቸው መመሳሰል የኔዘርላንዱ ትራምፕ የሚለውን ስም አሰጥቷቸዋል። ጌርት ዋይልደርስ ሌሎች ፖለቲከኞችን ከማጥላላታቸውና እንዲገለሉ ከማድረጋቸው በተጨማሪ በጸረ እስልምና ንግግራቸው ምክንያት ከእስልምና አክራሪዎች ተደጋጋሚ የግድያ ዛቻ ደርሶባቸዋል።

በዚህ ምክንያት ለአመታት የ24 ሰዓታት ጥበቃ እንዲያስፈልጋቸው አስገድዷል። በእንደ አውሮፓውያን አቆጣጠር 209 ዓ ም ጌርት ዋይልደርስ ቁርአንን ፋሺስት መጽሐፍ ብለው የጠሩበትንና ያዘጋጁትን ፊልም አንድ የእንግሊዝ የላይኛው የመኳንንቶች ፓርላማ አባል ቀርበው እንዲያሳዩ መጋበዛቸውን ተከትሎ መንግሥት በማኅበረሰቡ አብሮ የመኖርና ደህንነት ላይ ስጋት የደቀኑ ግለሰብ ናቸው በሚል ወደ አገሪቱ እንዳይገቡ አግዷቸው ነበር።

ክቡራትና ክቡራን ለዜና የተመደበው ክፍለ ጊዜ በዚሁ ተጠናቋል። ለቀሪ ፕሮግራሞች ወደ አስማማው መልሳቸዋሉ። እንግዲህ ወልዴን ለዓለም ዜናዎቹ በጣም አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን

የዛሬ ሐሙስ ኅዳር 13 2016 ዓ ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ አላችሁት። በምስል ድምፅ ቅንብር ቲሲ አሸናፊ ና ግርማ ደገፋ እንዲሁም የዌብ እና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው አብረውን አሉ። ኤልያስ አስማረ ፕሮግራሙን ከስቱዲዮ ይመራል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ።

አሁን ወደ እለቱ አበይረ ስንለፍ የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት የታንዛኒያ ድርድር ያለ ስምምነት የመጠናቀቁ መዘዝ እንደሚያሳስባቸው ያስታወቁ የኢትዮጵያ ሰብዓዊ መብት ኮሚሽን ኢሰመኮ፣ እንዲሁም የኢትዮጵያ ሰብዓዊ መብቶች ጉባኤ ኢሰመጎ፣ ሁለቱም ወገኖች ከድርድር ውጭ ሌላ አማራጭ አለመኖሩን ተገንዝበው አሁንም ለድርድር ትኩረት እንዲሰጡ ጥሪ አቅርበዋል። ለድርድሩ ያለመሳካት ሁለቱ ተደራዳሪዎች አንዳቸው ሌላቸውን

ተጠያቂ ማድረጋቸው ይታወሳል። ኬኔዲ አባት ተጨማሪ ያለው

የታንዛኒያው የሰላም ድርድር ያለ ስምምነት መጠናቀቁ እንዳሳሰባቸው ለአሜሪካ ድምፅ የገለጹት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ በሰጡን አስተያየት ይህም ችግሮችን እንደሚያራዝም ያመለክታሉ። አሁንም ግጭቶቹ እኮ ሰብአዊ መብት ጥሰቶች እያስከሰቱ ነው። መፈናቀሎች አሉ። ግጭቶች ያሉባቸው አካባቢ ሰዎች ወደ እርሻቸው ተመልሰው ኑሯቸውን ማስቀጠል የሚችሉበት ሁኔታ አደለም፣ ያለው ስለዚህ ይሄ አሁን በአሁኑ ዙር ባለመሳካቱ ይሄ

ሁኔታ ይቀጥላል። ስለዚህ ለረዥም ጊዜ ችግር የሚዳረገን ስለሆነ ግጭቶቹ በተቻለ መጠን አሁንም ሰላማዊ መፍትሄ እንዲፈለግላቸው ይገባል። በድርድሩ ተስፋ አድርገው እንደነበር የገለጹት የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ምክትል ዋና ዳይሬክተር ተስፋዬ ገመቹም አለመሳካቱ ያስከትላል የሚሉትን መዘዝ ገልጸዋል።

ትልቅ ተስፋ የተጣለበት የድርድር ሁኔታ ነበር። ነገር ግን አሁን የፌል ፌል ማድረጉ በጣም ያሳስበናል። ምክንያቱም ከጦርነት የሚገኝ ምንም ትርፍ የለም። በዚህ የሚሆን በዛ እየተጎ

በታንዛኒያ ዳሬ ሰላም የተደረገው ሁለተኛ ዙር የሰላም ድርድር ያለ ስምምነት እንደተጠናቀቀ ተደራዳሪዎቹ አካላት ከትላንት በስቲያ ማክሰኞ መግለጫቸው ይታወቃል። ድርድሩ ያለ ውጤት ለመቅረቱ አንዳቸው ሌላውን ተጠያቂ ባደረጉበት መግለጫቸው ሁለቱም አካላት ስለ ድርድሩ ቀጣይነትም ያሉት ነገር የለም። ከዚያ ይልቅ መንግሥት ያለማሰለስ እርምጃ በመውሰድ አገር የማጽናት ሕገ መንግሥታዊ ግዴታ የንወጣለው በማለት ሲዝት የኦሮሞ ነጻነት ሰራዊት በበኩሉ መንግሥት ወደ ተፈላጊ ውጤት

ውጤት ለመሄድ ሁኔታዎችን ማስተካከል ባለመቻሉ ታሪካዊው እድል መክኗል ሲል ወቀሳውን አጠናክሯል። ይህም የትጥቅ ግጭቱን ቀጣይነት እንደሚያሳይ ተመልክቷል። የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ግጭቱን ለመፍታት ከድርድር ውጭ ሌላ አማራጭ እንደሌለ አስገንዝበው ድርድሩ እንዲቀጥል ለሁለቱም ወገኖች ጥሪ አቅርበዋል። ይህኛው ባይሳካም በሌላ ዙር ደግሞ

እንዲህ ሞከር ነው ጥሪ የምናቀርበው። ምክንያቱም እስካሁንም የጠፋው ጠፍቷል፣ ግን ከአሁን በኋላም ደሞ ተጨማሪ የሰብአዊ መብት ጥሰት እንዳይፈጸም ድርድሩ መቀጠል ሊኖርበታል። ሌሎች አማራጮች እኮ የሉም። የሆነ ያለው ይሄ ያልተሳካበት ምክንያት ሊኖር ይችላል። በዚህኛው ዙር ደግሞ እንደገና አይቶ ለሌላ ዙር ደግሞ መዘጋጀት ያስፈልጋል ነው የምንለው። የኢሰመጉ ምክትል ዋና ዳይሬክተር ተስፋዬ ገመቹም ሁለቱም አካላት አሁንም ለድርድር ትኩረት ሊሰጡ እንደሚገባ አሳስበዋል

ጊዜ ሊያመጣ በሚችል መልኩ ድርድሩ መቀጠል እንዲችል ነው የምንለው። ይህንን መንገድ ነው መጠቀም ያለባቸው። መቼም ቢሆን ከግጭት የሚገኝ ጥቅም ስለሌለ ወደ ሰላማዊ

ሁለቱም የመብቶች ተሟጋች ተቋማት የትጥቅ ግጭቱ በርካታ የሰብዓዊ መብቶች ጥሰቶችን እያስከተለ እንደሆነና ሰላማዊ እልባት እንዲያገኝ በተደጋጋሚ ሲወተውቱ እንደቆዩ ይታወሳል። የታንዛኒያውን ድርድር በቀዳሚነት እንዳመቻቸ የሚነገርለት የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ድርድሩ ያለ ስምምነት ቢጠናቀቅም ወደፊት ተጨማሪ ንግግሮች እንደሚኖሩ ተስፋ እንዳለው ትናንት ባወጣው መግለጫ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ።

አዲስ አበባ፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሀሙስ ምሽት ዝግጅታችን ነው። ቀደም ሲል የሰማችሁት የዕለቱን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል።

በሆሮ ጉድሩ ሱሉለ ፍንጫ ጥቃት አራት ሰላማዊ ሰዎች እንደተገደሉ ተገለጸ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ሱሉለ ፍንጫ ወረዳ ባለፈው ሰኞ በተፈጸመ ጥቃት አራት ሰዎች እንደተገደሉ የአካባቢ ነዋሪዎችና የቤተሰብ አባሎች ገለጹ። የአይን ማኞችና የሟች ቤተሰቦች ጥቃቱ በመንግስት ኃይሎች እንደተፈጸመ ቢገልጹም የወረዳው አስተዳደር ግን የሸኔ ታጣቂዎች ናቸው ሲሉ ከሰዋል። በጉዳዩ ላይ የኦሮሞ ነጻነት ሰራዊት አለም አቀፍ ቃል አቀባይ እንደሆነ የሚናገሩት ኦዳ ተርቢ

የመንግስት ኃይሎች ሰላማዊ ሰዎችን ይገድላሉ ሲሉ ኃይላቸው በአካባቢው ራሱን በመከላከል ላይ እንደሚገኝ ገልጸው ክሱን አስተባብለዋል። ናኩር መልካ በዚህ ጉዳይ ላይ ተጨማሪ አዘጋጅቷል።

በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በሱሉ ለፊንጫ ወረዳ ገምሳ ቀበሌ በሳምንቱ መጀመሪያ ሰኞ ህዳር 10 ቀን 2016 ዓ.ም በመንግስት የጸጥታ ኃይሎችና መንግስት ኦነግ ሸኔ ብሎ በሚጠራው የኦሮሞ ነጻነት ሰራዊት ሸማቂዎች መካከል ከንጋት ጀምሮ የተኩሱ ልውውጥ እንደተደረገ ዋቁማ ገመዳ የተባሉ የአካባቢው ነዋሪ በስልክ ለአሜሪካ ድምፅ ተናግረዋል። ከቀትር በኋላም የመንግስት የጸጥታ ኃይሎች አራት ያልታጠቁ ሰዎችን እንደገደሉ እንዲህ በማለት አስረድተዋል።

ባይሳ መርጋ የተባለው አንደኛው ሟች የስኳር ፋብሪካው ሰራተኛም የሰባት ልጆች አባት ነበር። ሁለተኛውም ኮልት ይባላለች። ሶስተኛውም በዚህ ፋብሪካ ውስጥ ነዋሪ ነበረች። ሶስቱም በመከላከያ አባላት ተገድለዋል። አራተኛውን ግለሰብ ደግሞ ከመኪና ውርደው ነው የገደሉት። ሁሉም ሟቾች

ወታደሮችን በብዙ የተማጽኗቸው ነበረ ገደሏቸው። አቶ ዘሪሁን ጅምፌሳ የተባሉ አስተያየት ሰጪ ላሞቻቸውን መኖ እየመገቡ የነበሩ የአራት ልጆች እናት እንደተገደሉ ጠቁመዋል። ግጭቱ ጋብ ካለ በኋላ ከቤታችን 30 ወይም 40 ደቂቃ መንገድ ላይ ባለ ስፍራ የሚገኙ ላሞቻችን ሳር ለማብላት የአራት ልጆች እናት የሆነችው ባለቤቴ ከሌሎች ሴቶች ጋር ሂዳ ስትመለስ ነው በመከላከያ አባላት የተገደለችውም። ከባለቤቴ ጋር አንድ ሌላ ሴትና

የፍንጫው አስኳር ፋብሪካ ሰራተኛ ባይሳ መርጋም አንድ ላይ መጥተው ነው የተመቱትም። የላሞቻችን ወተት የሸጥን አራት ልጆቻችን እናሳድግ ነበርም። የልጆቼ እናት ባለቤቴ በወጣችበት ሳትመለስ ቀረች። የስሉለፍንጫ ወረዳ አስተዳዳሪ አቶ ሰኚ ቢቂላ በጉዳዩ ላይ ተጠይቀው በሰጡት ምላሽ በዕለቱ በመንግስት ኃይሎችና በሸማቂዎቹ መካከል የተኩስ ልውውጥ ተካሂዶ እንደነበር አውስተው ንጹሐን ነዋሪዎች የገደሉት ግን ሸኔዎች ናቸው ብለዋል።

ወልቲ ቡንተ ከናን ከ የኦነግ ሸኔ ኃይል በፍንጫዋ ከተማ ላይ ጥቃት ከፍቶ ፋብሪካው ተመቷል። በሞላስስና በኢታኖል ታንከር ላይ ጉዳት ደርሷል። ቁጥራቸውን በሙልባን ለይም ሁለት ሰላማዊያን ሰዎች በሸኔ ተገለዋል። በጉዳዩ ላይ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ እንደሆኑ የሚናገሩት ወደ አተርቢ የመንግስት ኃይሎች ሰላማዊያን ሰዎችን ይገላሉ ሲሉ ኃይላቸው በአካባቢው ራሱን በመከላከል ላይ እንደሚገኝ ገልጸው ክሱን አስተባብለዋል።

ናኖ አሁን በተገለጸው አካባቢ ሶስት የፋብሪካው ሰራተኞች እንደተገደሉ ሰምተናል። ስርዓቱ በኦሮሚያ በርካታ ቦታዎች እናት አዛውንትና ሕፃን ሳይለይ ይገድላል። በአካባቢው የተከፈተብን ጦርነት ስለነበረም ሰራዊታችን ራሱን ለመከላከል አስፈላጊውን ሁሉ አድርጓል።

ባለፉት አምስት ዓመታት በመንግስት የጸጥታ ኃይልና በሸማቂዎች መካከል በተደረጉት ግጭቶች በሰውና በንብረት ላይ ጉዳት እየደረሰ እንደሚገኝ ስንዘግብ ቆይተናል። ባለፉት ጥቂት ሳምንታት ሁለቱ ወገኖች በታንዛኒያ ያደረጉት ሁለተኛ ዙር ድርድር ያለስምምነት መጠናቀቁን ከትናንት በስቲያ ማክሰኞ ባወጡት መግለጫ ሲያስታውቁ ለድርድሩ አለመሳካት እርስ በርሳቸው ተወነጃጅለዋል። በሁለቱ የማያባራ ግጭት ኑሮው እንደተናጋና የሰላም አየር እንደናፈቀው የሚገልጸው ህዝብ ግን

አሁንም ሶስተኛ ዙር ድርድር ይካሄድ ዘንድ እየተማጸናቸው እንደሚገኝ ሰሞኑን የግጭቱን አካባቢዎች እማኞች ቃል ዋቢ አድርገን ተከታታይ ዘገባዎችን ማስደመጣችን አይዘነጋም። ለአሜሪካ ድምፅ ናኮር መልካ ከአምቦ። በአማራ ክልል የጸጥታ ችግር የወባ ህሙማን ቁጥር በእጥፍ እንደጨመረ ተነገረም።

በአማራ ክልል በወቅታዊ የጸጥታ ችግር ምክንያት ህብረተሰቡ በአካባቢ የመከላከልና የቁጥጥር ስራ ባለመስራቱ የወባ በሽታ ታማሚዎች ቁጥር በእጅግ ከፍተኛ ህዝብ እንደጨመረ የክልሉ የህብረተሰብ ጤና ኢንስቲትዩት አስታወቀም። ባለፈው ሳምንት ብቻ የማኑ ቁጥር ከ26 በመቶ እንደጨመረ ያስታወሱት በኢንስቲዩቱ የወባ ፕሮግራም አስተባባሪ አቶ ዳምጤ ላከር፣ ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በእጥፍ እንደተስፋፋ ያሳያል ብለዋል። አሲር ምስጋናው ዝርዝር አላት።

በአማራ ክልል ካለፈው ዓመት ሐምሌ ወር ጀምሮ የወባ ወረርሽኝ እንደተከሰተና እስካሁን ከ455 ሺ በላይ የበሽታው ህሙማን እንደተመዘገቡ የክልሉ የህብረተሰብ ጤና ኢንስቲትዩት አስታወቀ። በኢንስቲትዩቱ የወባ ፕሮግራም አስተባባሪ አቶ ዳምጤ ላንክር ዛሬ ሐሙስ ከአሜሪካ ድምፅ ጋር በነበራቸው ቆይታ በክልሉ በተለይም ምዕራባዊ ዞኖች የወባ በሽታ ታማሚዎች ቁጥር ከሳምንት ወደ ሳምንት እየጨመረ እንደመጣ

ጠቁመዋል። ባሳለፍናቸው አስራ ሰባት ሳምንታት ሐምሌ፣ እስካሁን ድረስ ማለት ነው። ወደ አራት መቶ ሀምሳ አምስት ሺህ ሰባት መቶ ዘጠና አንድ የሚሆኑ የወባ ሕሙማን ናቸው ሪፖርት የተደረጉ። ይሄ ደግሞ ያው ከሳምንት ሳምንት መጨመር አለ።

ተመሳሳይ ሳምንት ጋር ብቻ እንኳ ስናነጻጽረው ወደ ሀያ ስድስት በመቶ የጨመረ ማለት ነው። ሌላ ተጓዳኝ በሽታዎችም የነበሩባቸው ሰዎች በአጠቃላይ ግን ወባ ተገኝቶባቸው የሞቱት አስራ አንድ ናቸው። በክልሉ የወባ በሽታ ከተስፋፋባቸው ወረዳዎች አንዱ በምዕራብ ጎጃም ዞን የደንበጫ ወረዳ እንደሆነ የገለጹልን የጤና ጽሕፈት ቤት ኃላፊ አቶ ደሳለኝ ዘላለም

በሽታው በወረርሽኝ ደረጃ እንደተስፋፋ ጠቅሰው ከአንድ ቤት ውስጥ እስከ አምስት የቤተሰብ አባላት መታመማቸውን አስረድተዋል። አሁን ከመስከረም ጀምሮ ወደዚህ አለው። ምንም በቃ ቤተሰባዊ ነው። ዛሬ አንቺ ከቴያሽ፣ ነገ ባልሽ፣ ልጅሽ ምናምን እያለ ነው። ምክንያቱም ድናብ ጥሎ ሲበራ ሲፈራ ያቁራል። ያቆረው ላይ እንቁላላን ትላለች። በአንድ ቀን እንዳለ ቦግ ሲል ሁሉ ተነፍ ያራል ና

እንደ ዘንድሮ ሆኖ አያውቅም። እዚህ ዞኑ ላይ ወባ በጣም ያገረሸበት በጣም የጨመረበት ይኖር የዘንድሮ ወቅት ነው። ኬሚካል ርጭት እንዳል ነገር የለም ዞኑ ላይ አሁን አልተረጨም። ክልሉም በተመሳሳይ የጸጣ ችግር ተሆኖበት ነው እንጂ በርጭት ወይም ደግሞ አጠቃላይ ድለይት መድኒት ካልታደለ ታክም ሆነ ብቻ ራሱ አይሆንም።

የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ ከሁለት ሳምንት በፊት ባወጣው ሪፖርት በኢትዮጵያ በልዩ ልዩ ክልሎች የወባ በሽታ ስርጭት እየጨመረ እንደሆነ ማመላከቱ ይታወሳል። ኦቻ በሪፖርቱ በኦሮሚያ ክልል ከጥር እስከ መስከረም ባለው ጊዜ ውስጥ ከ774,500 በላይ ህመማን እንደተመዘገቡና የ180 ሰዎች ህይወት እንዳለፈ ገልጿል።

እንደ ሪፖርቱ በአማራ ክልልም የበሽታው ስርጭት ባለፉት አምስት ዓመታት ከነበረው ተባብሶ 278700 የሚደርሱ ሰዎች በወባ እንደተያዙ ተረጋግጧል። የክልሉ የህብረተሰብ ጤና ኢንስቲትዩት የወባ ፕሮግራም አስተባባሪ የበሽታው ስርጭት ከጊዜ ወደ ጊዜ እየጨመረ የመጣበት ምክንያት ህብረተሰቡ ከወቅታዊ የጸጥታ ችግር የተነሳ በየአካባቢው የቁጥጥርና መከላከል ስራ

ባለመሰራቱ እንደሆነ አስረድተዋል። የመድኃኒት አቅርቦትን አስመልክቶም ወደ ዞኖቹና ወደ ወረዳዎቹ በተገቢው ፍጥነት እየቀረበ እንዳልሆነ አስተባባሪው አመልክተዋል። መድኃኒት እጥረቱ አለ። በቃ በግልጽ የፕሪማክዊኒን እጥረት አለብን። የመመርመሪያ ቁሳቁስ አርዲቲም እጥረት አለ። ከእጥረቱ በተጨማሪ ደግሞ ያው አንዳንድ ቦታዎች ላይ ለማድረስ የሚያስቸግሩበት ሁኔታ አለ። ባለው መንገዶች መዘጋት መድኃኒት በተፈለገው ሰዓት ማድረስ አይቻልም።

ያለውም ደግሞ እጥረት አለበት ባጭሩ ማለት ነው። እሱ ያው ትክክለኛ ነው። በማዕከላዊ ጎንደር ዞን መተማ ወረዳ በመተማ ሆስፒታል ጠቅላላ ሐኪምና የድንገተኛ ክፍል ተቆጣጣሪ ዶክተር መንገዋ አቦኃይ በአሁኑ ሰዓት በሆስፒታሉ በሳምንት እስከ አንድ መቶ ሰላሳ የወባ ህሙማን እንደሚመረመሩ ገልጸው ከፍተኛ የመድኃኒት እጥረት ማጋጠሙንም ተናግረዋል። ያው በጣም

ፍሬናቸው የሚባል መድኃኒት አለ። ስርጭት የሚቀንስ እንዳይተላለፍ የሚያደርግ መድኃኒት ብናል በአማራ ክልል ካለፈው አመት ሐምሌ ወር ጀምሮ እስካሁን ከአራት መቶ ሀምሳ አምስት ሺ በላይ የወባ ታማሚዎች ቁጥር ካለፉት አምስት አመታት ወዲህ ከታየው ጋር ሲነጻጸር ዘንድሮ የወባ በሽታ ስርጭት እጅግ ከፍተኛ ደረጃ ላይ መድረሱን እንደሚያሳይ የክልሉ የህብረተሰብ ጤና ኢንስቲትዩት አመልክቷል። ለአሜሪካ ድምጽ አስቴር ምስጋ ነው።

የእስራኤል ሐማስ ጦርነት የተኩስ አቁም ስምምነት ዛሬ ሐሙስ እንደሚጀመር ቢጠበቅም ቢያንስ እስከ ነገ አርብ ድረስ ሊዘገይ እንደሚችል ተጠቁሟል። እንደ ስምምነት ቃላቸው የሐማስ ታጣቂ ሁሉም ሴቶችና ህጻናት የሆኑ አምሳ እስራኤላውያንን ታጋቾችን ይለቃል። እስራኤል ደግሞ የአራት ቀናት የተኩስ አቁም በማድረግ 150 የሚደርሱ ፍልስጤማውያን እስረኞችን ለመልቀቅ ተስማምታለች።

ይሁንና እስራኤል የተኩስ ማቆሙ ጊዜ ካበቃም በኋላ በጋዛ ያለው ጦርነት እንደሚቀጥል ተናግራለች። ሊንዳ ግራንድስቴን ከኢየሩሳሌም ተከታዩን ተዘግባለች። ደረጃ ተስታ ያቀርበዋል። በካታር ግብፅና አሜሪካ ከተደረገ የሳምንታት ጥረት በኋላ እስራኤልና ሐማስ ሁሉም ሴቶችና ህጻናት የሆኑትን ሀምሳ የእስራኤል ታጋቾችን ለመልቀቅ ለአራት ቀናት የሚቆይ የተኩስ አቁም ስምምነት ለማድረግ ተስማምተዋል።

ከዚህ በተጨማሪም እስራኤልም እንዲሁ ሁሉም ሴቶችና ታዳጊዎች የሆኑትን 150 ፍልስጤማውያን እስረኞችን ለመልቀቅ ተስማምታለች። በስምምነቱ መሰረት ሐማስ ታጋቾችን ደረጃ በደረጃ ለቀይ መስቀል የሚያስረክብ ሲሆን፣ ቀይ መስቀልም ለእስራኤል ወታደሮች ያስተላልፋል። ታጋቾቹ ከቤተሰቦቻቸው ጋር ለመገናኘትና የሕክምና ምርመራ ለማድረግ በእስራኤል ውስጥ ወደሚገኙ ገለልተኛ የሕክምና ተቋማት እንደሚመጡ እስራኤል ተናግራለች።

በእያንዳንዱ ቀን ሌሎች 12 ወይም 13 ታጋቾች እንደሚለቀቁ ተገልጿል። የእስራኤል መገናኛ ብዙሃን ይህ ስምምነት መጀመሪያ ላይ 30 ሕፃናትን፣ 8 እናቶችና 12 ሌሎች ሴቶችን እንደሚያጠቃልል ዘግቧል። እስራኤል ሐማስ ወደ 40 የሚጠጉ ሕፃናትን ይዟል ስትል ሐማስ ግን እንደ ኤሮፓ አቆጣጠር በጥቅምት ሰባት የተያዙትን ሌሎች አስር ተጨማሪ ሕፃናት ያሉበትን ቦታ ማግኘት አልቻልኩም ብለዋል።

የእስራኤል ካቢኔ ማክሰኞ ምሽት ባደረገው ስብሰባ ስምምነቱን አጽድቋል የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አገራቸው አስቸጋሪ ውሳኔ የገጠማት መሆኑን ይናገራሉ ዛሬ ማምሻውን ከባድ ውሳኔ ገጥሞናል ነገር ግን ትክክለኛ ውሳኔ ነው

ሁሉም የጸጥታ ተቋማት ሙሉ በሙሉ ይደግፉታል። እስራኤል ሶስት መቶ የሚደርሱ የፍልስጤም እስረኞችን ዝርዝር ይፋ አድርጋለች። ከእነዚህ ውስጥ ሴቶችም ሆኑ ከ19 ዓመት በታች ያሉት እስረኞች ግማሾቹ በ50 እስራኤላውያን ታጋቾች ምትክ ይለቀቃሉ። የተኩስ አቁም ስምምነቱ ከተራዘመ ሌሎችም ሊፈቱ ይችላሉ። በዝርዝሩ ውስጥ ከተካተቱት ፍልስጤማውያን አንዱ የ18 ዓመቱ ኡባይ አቡ ማሪያ ሲሆን አባቱ ዩሲፍ ራሱ በእስራኤል አምስት ጊዜ ታስረዋል። ዩሲፍ

እንዲህ ይላሉ። ኡባይ መጀመሪያ የታሰረው በ14 ዓመቱ ነው። አሁን ቆስሎ ከእጁ ክንድ ሰባ በመቶን ማንቀሳቀስ አይችልም። በቅርቡ ኡበይ እቅፌ ውስጥ ስለሚሆንልኝ በጣም ደስተኛ ነኝ።

ጦርነቱ የጀመረው በዩናይትድ ስቴትስ አሸባሪ ተብሎ ከተፈረጀው የሐማስ ቡድን የወጡ ተዋጊዎች እንደ ኤሮፓ አቆጣጠር ጥቅምት ሰባት ወደ እስራኤል ተሻግረው 1200 ያህል ሰዎችን ከገደሉና አብዛኞቹ ሲቪሎች የሆኑትን ሌሎች ከ240 በላይ ሰዎችን አግተው ከወሰዱ በኋላ ነው። ለዚህ ምላሽ እስራኤል ከፍተኛ የአየር ድብደባና የምድር ላይ ጥቃት ወረራ በማድረግ በጋዛ ቢያንስ 140 ሰዎችን ገድላለች። ከእነዚህ ውስጥ ከሁለት ሶስተኛው በላይ የሚሆኑት ሴቶችና ህጻናት መሆናቸውን ማ

ሐማስ ገልጿል። ለአራት ቀናት በሚቆየው የተኩስ አቁም እስራኤል ነዳጅን ጨምሮ ከፍተኛ መጠን ያለው ሰብአዊ እርዳታ ወደ ጋዛ እንዲገባ ትፈቅዳለች። የእስራኤል ባለሥልጣናት ግን የተኩስ አቁም ስምምነቱ ካበቃ በኋላ እስራኤል በሐማስ ላይ የምታደርገውን ጥቃት እንደምትቀጥል ተናግረዋል። የቀድሞው የእስራኤል ብሔራዊ ደህንነት አማካሪ ያኮቭ አሚድሮር ይህ ውሳኔ ግልጽ ነው ይላሉ

ከብዙ እስራኤላውያን በተለየ መልኩ ውሳኔ ሰጪዎቹ ጦርነቱን ማቆም እንደማይችሉ በጣም ግልጽ ነው ብዬ አምናለው። እስራኤል ውስጥ ያለው የስሜት ድባብ እንዲያቆሙ አይፈቅድላቸውም። ከአራት፣ አምስት፣ ስድስት ቀናት የተኩስ አቁም በኋላ ጦርነቱ ካቆመ የዚህ መንግሥት ፍጻሜ ይሆናል። ዘመዶቻቸው ይለቀቁ እንደሆነ ለማየት ለሚጠባበቁት በእስራኤል ውስጥ ላሉ የታጋቾች ቤተሰቦች ይህ በቀላሉ ሊቋቋሙት የማይችሉት የውጥረት ጊዜ መሆኑም ተነግረዋል።

በአፍሪካ በአሸባሪ ቡድኖች ዘንድ የሰው አልባ አውሮፕላኖች ወይም ድሮኖች አጠቃቀም እየጨመረ እንደመጣ የጠቆሙ የጸጥታ ባለሙያዎች የመንግሥት ኃይሎች በአንጻሩ የአሸባሪዎቹን ውስብስብ ቴክኖሎጂ ልቀው ለመገኘት በሚያደርጉት ጥረት አህጉሪቱን የድሮን ሽብር እንደሚያሰጋት አስታውቀዋል። ባለፈው ሳምንት ይፋ የተደረገው የባለሙያዎች ሪፖርት እንደሚያሳየው በአፍሪካ የሚገኙ አሸባሪ ቡድኖች ድሮኖቹን አግኝተው እንደ ፍላጎቶቻቸው ለማሻሻል ዓለም አቀፍ አጋሮቻቸውን እየተጠቀሙ ናቸው።

ይሁንና ድሮኖቹ እስካሁን ጥቃት ለመሰንዘር አገልግሎት ላይ እንዳልዋሉ የጸጥታ ባለሙያዎች ገልጸዋል። ወደፊት ግን የመንግስት የኃይል ሚዛን ሊለውጡ እንደሚችሉ ያላቸውን ስጋትም አመላክተዋል። ቲሞቲ ኦቢዮዝ ከአቡጃ የደረሰን ዘገባ ስመኝሽ ቆየት አቅርባዋለች። ዓለም አቀፍ ትኩረት ሰው አልባ የሆኑና በርቀት መቆጣጠሪያ የሚንቀሳቀሱ መሳሪያዎች

እንደ ኢራቅ ሱሪያ፣ እና ሌሎች በመካከለኛው ምስራቅ የሚገኙ ሀገራት ውስጥ እንዳይስፋፋ መቆጣጠር ላይ በሆነበት ወቅት ሰው አልባ አውሮፕላኖች ወይም ድሮኖች በአፍሪካ የሚንቀሳቀሱ አማጺ ቡድኖች የሚጠቀሙበት መሳሪያ እየሆነ መምጣቱን የደህንነት ጥናት ኢንስቲትዩት ባለፈው ሳምንት ይፋ ያደረገው ሪፖርት አመልክቷል። ሪፖርቱ እንዳለው እንደ ቦኮ ሀረም በምዕራብ አፍሪካ ግዛት የሚንቀሳቀሰው እስላማዊ መንግስትና አልሻባብ የመሳሰሉ ቡድኖች

ድሮኖችን እየገዙና ለራሳቸው ዓላማ በሚሆን መልኩ እያሻሻሏቸው ነው። እነዚህ የሽብር ቡድኖች ለዚህ የሚያስፈልጋቸውን እውቀት እንደ አልቃይዳ እና እስላማዊ መንግስት ከመሳሰሉ ቡድኖች ለማግኘትም ማህበራዊ ሚዲያዎችንና የመልእክት መለዋወጫ መተግበሪያዎችን እንደሚጠቀሙም የገለጸው ሪፖርት የቴክኖሎጂው ዋጋ እየቀነሰ መምጣትና ተደራሽነቱ መጨመር ለዚህ ተግባር አስተዋጽኦ እያደረገ መምጣቱን ጠቁሟል።

በናይጄሪያ የሚገኘው ቤከን የደህንነት ተቋም ውስጥ ተንታኝ የሆኑት ካቢሮ አዳሙ እነዚህ ድሮኖች የሽብር ተቋማቱን የበለጠ ጉልበት ይሰጣቸዋል የሚል ስጋት አላቸው። ይህ የአሁኑ ሁኔታ

ፈተና ውስጥ ላለው የቀጠናው የጸጥታ እንቅስቃሴ ሌላ ተጨማሪ ፈተና ይፈጥራል። ምንም እንኳን ከሞላ ጎደል እስካሁን ድሮኖቹ በመካከለኛው ምስራቅና በአንዳንድ የእስያ አካባቢዎች ላይ ተገድበው የቆዩ ቢሆንም በቻድ ሐይቅ ተፋሰስ ላይ መከሰቱን የሚጠቁሙ ምልክቶች አይተናል። በተለያዩ አጋጣሚዎችም በመስክ ላይ በሚደረጉ ወታደራዊ እንቅስቃሴዎች ወቅት በዋናነት ለስልላ አገልግሎት ጥቅም ላይ የዋሉት ሰው አልባ ተሽከርካሪዎች

እንዳጋጠሙም ሪፖርቶች ደርሰውናል። አብዛኛውን ጊዜ የሽብር ቡድኖች ሰው አልባ አውሮፕላኖች የሚጠቀሙት ለፕሮፓጋንዳ የስለላ መረጃዎችን ለማሰባሰብ እና ቅኝቶችን ለማካሄድ ነው። የአፍሪካ የአየር ኃይል አዛዦች ባለፈው ወር በሴኔጋል ባደረጉት ስብሰባ በአህጉሩ እያደገ ለመጣው ስጋት ምላሽ ለመስጠት በአስቸኳይ የተራቀቁ መከላከያዎችን ማምረት እንዳለባቸው አስታውቀዋል።

የደህንነት ኢንስቲትዩቱ ሪፖርት ግን የአፍሪካ ሀገራት ይህን ችግር ለመፍታት የአቅም ውስንነት እንዳለባቸው ያመለክታል። አዳሙም በዚህ ይስማማሉ።

በአሁኑ ወቅት ሰዋል በአውሮፕላኖችን በመጠቀም በሀገሪቱ ሊደርሱ የሚችሉ የአየር ላይ ጥቃቶችን ለመቀነስ በይፋ ፍቃድ ያገኘ ወይም የተረጋገጠ ምንም አይነት መንገድ እንደሌለን ማወቁ በጣም ያስደነግጣል። ለዚህ ሁኔታ አሁንም ገና አቅማችን ለማጠናከር እየሞከርን ይመስለኛል። በተለይ የናይጄሪያ ጦር እነሱ ላይ ለመድረስ እየሞከረ ነው። ታጣቂ ቡድኖቹ ቀድሞ ሄደዋል። ባለፈው አመት በምዕራብ አፍሪካ ግዛቶች የሚንቀሳቀሰው እስላማዊ መንግስት

የስልጠና ካምፖቹን የሰው አልባ አውሮፕላኖች በመጠቀም ቀርጾ ለፕሮፓጋንዳ ተጠቅሞባቸዋል። በተመሳሳይ ባለፈው ዓመት ተዋጊዎቹ ጥቃት ከመሰንዘራቸው ቀደም ብሎ የቡድኑ የስለላ ድሮኖች በመንግስት ኃይሎች ላይ ሲያንዣብቡ ታይተዋል። የደህንነት ባለሙያዎቹ የአፍሪካ ሀገራት ቀጠናዊና አህጉራዊ ምላሾችን ማሰብ ከመጀመራቸው በፊት ሀገራዊ አካሄዶችን ማዳበር እንዳለባቸው ይገልጻሉ። የደህንነት ጥናት አጥኚ የሆኑት ቺዲኦ ሜጄ

በዚህ ዙሪያ የሚጠፋ ጊዜ መኖር የለበትም ይላሉ። ልክ ሪፖርቱ እንዳመለከተው አካባቢውን እየቃኙና ትምህርት እየወሰዱ ነው። ይሄ እጅግ አሳሳቢ ሁኔታ ነው። ይሄ ቀጠናው ወታደራዊ ቡድኖች ልዩ ትኩረት ሊሰጡት የሚገባ እና እንዴት በልጦ ሊገኙ እንደሚችሉ ሊያስቡት የሚገባ ጉዳይ ነው። እነዚህ ሰዎች ምን ያክል ርኅራኄ አልባ መሆናቸው ይታወቃል

የበለጠ ጉዳት ለማድረስ የሚያስችላቸው አጋጣሚ ባገኙ ጊዜ በእርግጠኝነት ያንን ዘዴ ይጠቀማሉ። ስለዚህ አሳሳቢ ነው። ባለሙያዎቹ ናይጄሪያ በቀጠና ደረጃ የሚደረገውን ጥረት መምራት ይኖርባታል ቢሉም ሀገሪቱ ራሷን ችላ የታጠቁ ቡድኖችን የድሮን አጠቃቀም መዋጋት የሚያስችል ወጥ ፖሊሲ የላትም። በቲሞቲ ኦቢዮዚ ለቀረበው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

እያዳመጣችሁና እየተመለከታችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ እንገናኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ባህልና ማህበረሰብ።

የዛሬው በዓልና ማህበረሰብ ቅንብራችን ዛሬ እየተከበረ የሚገኘውን ዓመታዊውን የምስጋና ቃም በዓል አከባበር የሚያስገኝ ነው። በዚሁ በአሜሪካ ማለት ነው። ለበርካታ አስርት ዓመታት በዓሉን አብረው ሲያከብሩ የኖሩ ቤተሰቦችና ከኋለኛው ትውልድ የሆኑት እንዲሁ በተመሳሳይ ተቀብለው የራሳቸው ያደረጉት በዓል የሚያከብሩበት መንገድ እንቃኛል። አሉላ ከበዳ ነው አራት የተለያዩ ቤተሰቦችን አነጋግሮ ተከታዩን ያቀናበረው አብረን እንከታተል። ከአርባ ዓመታት በላይ በዩናይት ስቴትስ የኖሩት አቶ አጥላባቸው አክሊሉ

ዕለቱ ለእኔ የሰው ልጅ ሰው የመሆንን ታላቅ ዋጋ መለስ ብለው የሚያጤንበትና ለበረከቶቹ በሕይወታችን ለሆነው ሁሉ ፈጣሪን የሚያመሰግንበት ነው ይላሉ። አመስገን የሚለው ቃል ለሰውም የሚሆን ሰው፣ እናመሰግናለን፣ መልካም ያደርግልን ሰው አንድ ጥሩ ነገር ሲደረግ ለዛ ምስጋና እናቀርባለን። ነገር ግን እግዚአብሔር ተመስገን ነው። ተመስገን የሚለው የመንፈሳዊ እጅ ያለበትና ከብዙ ጊዜ ሳስበው

በእኔ ደረጃ ማለት ነው መቼም የገባኝ ነገር፣ ታንክስጊቪንግ ቀን የተመስገን ቀን ከቶሚ ቃል ሁሉ ጊዜ ለእግዚአብሔር የሚሰጥ የሚጠቀሙበት ቃል ስለሆነ የተመስገን ቀን ብዬ ነው የማየው። አሜሪካን ታንክስጊቪንግ ዴይ በዩናይት ስቴትስ ከሚከበሩ በዓላት በሙሉ አብልጦ የሚወዱት መሆኑን የተናገሩት አቶ አጥላባቸው ቁጥሩ የበዛ ዘመድ አዝማድ አንድ ላይ ተሰባስቦ የሚያከብረው ትልቅ በዓል ሊሆን የበቃበትን ጅማሬ ግን ዛሬ በሕይወት የሌሉ ወላጅናታቸውን

ዋናዋ ምክንያትና ለቤተሰባቸው ልማድ ጠንሳሽም ያደርጋሉ። እናታችን አባታችንም እዚህ ላንድ ላሰላማት ነበሩ። በዛም ጊዜ ይህ ባህል ሲከበር የተለየ ናት ትልቅ ስለነበረ እዚህ ባህል ምንድን ነው ቤተሰቦችና ወዳጆች ተሰባስበው ሕይወታቸው ውስጥ ያለውን ዋጋውን አውቀው ተገንዝበው ዙ ጊዜ ሩጫ ሩጫ የሚደረግበት ት ስለሆነ ጊዜ ወስደው

ለእግዚአብሔር ምስጋና የሚያቀርቡ በዚህ ብቻ የተመደበ ቀን በዚህ ሁኔታ ብቻ የሚከበር በዓል መሆኑን አስረዳን። እና ይህ በጥናታችን በጣም ነካል እና የስጦታ መለዋወጥ እንደዚህ ነገር፣ ይሄ ሁሉ እንደሌለ በዚህ በዓል ላይ ዋናው አላማው ይሄ ብቻ መሆኑን፣ በዚህ ምክንያት እጅግ በጣም ስለተነካች ትልቅ እውነተኛ በዓል ነው እና

እኔ አሁን እስካለሁ ድረስ ይህንን በዓልን አከብራለሁ። በዚህ መልክ እናከብራለን የተሰባሰብን እና ከእኔም በኋላ ደግሞ በዚህ መልክ እንድትቀጥሉ እናንተ ይህንን የትልቅ ነገር ነው። እናታችን በዓሉን ማክበር ጀመረች። ከዛ በኋላ ደግሞ ቤተሰቦቻችን፣ እህቶች፣ ወንድሞች፣ አክስቶች ተሰባስበው ማክበር ጀመርን። በየዓመቱ የወዳጅን የዘመድም ሁሉም የልጆችም እንደዚህ ቁጥሩ እየበዛ ሚሄድበት ጊዜ

በየቤት መሆኑ ስለማይበቃት ብለን የሶሻል ሮም አግኝተን እዛ ላይ ማክበር ጀመርን እና መጨረሻ ከኮቪድ በፊት ያከበር ነው ጊዜ ከመቶ አስር በላይ የሚሆን ነበረ። በዩናይትድ ስቴትስ በኖሩባቸው በእነኚህ በርካታ አመታት በብዙ መንገዶች አገራቸው ያደረጓትን ሁለተኛ ሀገር ባህል የተዋህዱትን ያህል

መቼም የመጡበትን ያለመርሳት ወሳኝ መሆኑን የሚናገሩት አቶ አጥላባቸው የባህልና የታሪክ ፋይዳም ለዛሬና ለመጪው ነገ የተሻለ ገጽታ እንዲበጀን እንጂ በዚያ ታጥሮ ለመኖር እንዳልሆነ ያስረዳሉ። ባህል ታሪክ ሁልጊዜ ትልቅ ኃይል ነው። በዚህ መስመር ማስበው አንድ መኪና ላይ ወደፊት የሚሄድ መኪና ሶስት መስተዋት አለው። አንድ የግራ አንድ የቀኝ፣ ሁለቱም ግራም የቀኙም ወደፊት የሚያሳይ ወደኋላ የሚያሳይ

ደግሞ አንድ የሬርሚ የመጨረሻ የኋላውን ብቻ የሚያሳይ ግን የኋላውን ብዙ ጊዜ የምናየው ወደፊት ለመሄድ ነው። ታሪክም ብዙ ጊዜ ብዙ ታሪክ ውስጥ መቅረት ሳይሆን ታሪክን የምናየው ወደፊት ለመሄድ ነው። ልክ መኪና ውስጥ እንዳለው የኋላ መስታወት ማለት ነው። አንዳንድ ጊዜ ግን ወደኋላ ብቻ ሲሆን፣ ከሚገባው በላይ ወደኋላ ማየት ብዙ አይጠቅምም። ምክንያቱም ዋናውን ነገር ጨብጦ ወደፊት ለመሄድ የሚያስችለውን ነገር መያዝ ነው።

ወደ ሁለተኛው ቤተሰቦች ወግ ስናመራ ደግሞ የኋለኛውን ትውልድ ባለቤቶች እናገኛለን። የበዓሉን አስተናጋጆች ባልና ሚስቱን ወይዘሮ ታገኝ ተገኝንና አቶ ደረጀ ፍሬውን እንዲሁም ከጀማሪዎቹ አንዱ የሆነውን አቶ አንተነህ በቀለን ጓደኛሞቹ የሚሰባሰቡበትን አስተናጋጆች ቤተሰብ የሚያስተዋውቀን አቶ አንተነህ በቀለ አጀማመራቸውንና እስከ ዛሬዋ ዕለት የመጡበትን መንገድ ያስታውሳል።

እንግዲህ የታገኝ ማለት ከሁላችንም ቀድማ የመጣችውም ቀድማ ሴት ያደረገችውም እሷ ነች። እና ሁላችንም ታገኝና ባለቤቷ ዲጄ ጋር እንግዲህ ከስክራት ጀምሮ ይህን ሀገር ስንረቅት ጀምሮ ደ ነው ነው የማውቀው እና የድሮ ጓደኞች ከትሬት ጀምሮ ነው ጓደኝነታችን የሚጀምረው። ሁሉም የኮመርስ ተማሪዎችና የመጀመሪያ በየራስህ ትንሽ ትሞክራለህ። ግን ታገኝ እግዚአብሔር ይባርካት አንድ ጊዜ የመጀመሪያው ተጀመረ። ሁላችንም ያን የመጀመሪያውን በጣም ስለወደድ ነው ከዛ በኋላ ምንም ሊፈጠር ወደ ሌላ ቦታ ሁንና እዛችው

ድሮ ቤቷ ሁለት አቁቶ ገድማ ካመንትን የነበራት እዛ ተደራርበንም ቢሆን አንድ ይመጣለን፣ ወደ ቤቱ ሄድ የለም። ልጆቻችንም እስካሁን ድረስ ይኸው እግዚአብሔር እድሜና ጤና ሰሩት፣ አንድም ቀን አቋርጠን አናውቅም በዓሉን። ለእኔ ቤተሰብ ስላደረግኳቸው ጓደኞቼ ነው ትላለች ወይዘሮ እታገኝ ተገኝ።

ሁላችንም እንደምናውቀው የታንክስጊቪንግ በዓል በአብዛኛው የኢትዮጵያ ማህበረሰብ የሚወደው እና የሚያከብረው የራሱ አድርጎ ከአሜሪካኖቹ የወረሰው አይነት በዓል ነው ከሌሎቹ በዓሎች በተለየ መልኩ ማለት ነው። እና በፊት እኔም እነዚህ ጓደኞቻችን እነ ሌሎቹም መምጣት ሳይጀምሩ በፊት ሌላ ታንክስጊቪንግ የሚያከብር ሰው ጋር ሄጄ እንማደርግ የነበረው እና

በጣም አሁን አታም ስኬቪኛን ሳስብ ወደ አይምሮ የሚመጣው የራሴ ጓደኞች ከልጅነት አብሬያቸው ያደግኩት የተማርኩት፣ ብዙ ሳቅ አብረን ያሳለፍን ሰዎች እንደገና ተሰብስበን ደግሞ አሁንም በዓሉን የምናከብርበት ነገር ጓደኝነታችን፣ አንድነታችን እሱ ነው ወደ አይምሮ የሚመጣው። አይደርስም ወይ አይደርስም ወይ በጣም ነው የምንናፈቀው። የሚገርመ ነገር ባለቤቷ አቶ ደረጀ ፍሬውም ይህንኑ ሀሳብ ይጋራል።

ከበዓሉ ሁለት አንስቶ ጓደኛሞች ተሰባስበው ለሚቀጥሉት ሁለት ቀናት የሚዘልቀውን አመታዊ ልማዳቸውን ያጫውተናል። ከእሷ ቀደም ብዬ ዚ ገር ንሽ ቆይቻሉ እንትሽን ሳንክሪ የሚመጡ ጠቅላላ በአብዛኞቹ በእሷ ነው ባላቸው ይህም በዓል ስናከብር እንግዲህ ወደ ሰባስበን ብዙ ጊዜ ሐሙስ ከቀኑ ጀምረን ነው የምንገናኘው፣ እስከ አርብ ቅዳሜ እስከ እሑድ ይዘልቃል። በዚህ ጊዜ ውስጥ ብዙ ጊዜ በአመቱ ያሳለፍናቸውን ታቅ የምንባባልበት

እና ምስጋና የምናቀርብበት በዛ ላይ ብዙ ጊዜ ስለማንገናኝ አንዳንዴ አንዳችን በአመት አንዴ ብቻ ነው የምንገናኘው ግን ይህንን ምናት ብዙ ጊዜ ምስጋና የምናቀርብበትና የምንጫዋወስበት ጊዜ ነው ለምስጋና ከሚበቁ አያሌ በረከቶች ሁለተኛ እድል ማግኘትን የመሰለ ምን አለ ይለናል እጅግ ከበረታ አደጋ የተረፈና የተነሳበትን የሚያጫውተን አቶ አንተነህ በቀለ ይሄን ታሪክ እንደው

ለአውሮ ብል ምናልባትም እስከሚቀጥለው ታንክስ ጊቪንግ ፕሮግራም ይሰራበታል። በጣም ረጅም ሆኗል። እንደው ባጭሩ ግን የዛሬ ሁለት ዓመት ታንክስ ጊቪንግ አኩረን በጣም በፍቅር ደስ የሚል ጊዜ አሳልፈን ወር ባልሞላ ጊዜ ውስጥ በጣም አሰቃቂ ልበለው ቃልን አላቀው ኪን አደጋጋጥሞኝ ነበር እና በመካከል የሆኑት ታሪኮች ብዙ ስለሆኑ እንለፋቸው። የሚቀጥለው ታንክስ ጊቪንግ የዛሬ ዓመት የነበረው ሚሚ ጋር ስናከብር ከዚህ በላይ ምን አለን

ማለት እንደገና መወለድ ነው። ግን እግዚአብሔር እስኪ ገና ነህ ብሎ ተጨማሪ ህይወት ሲሰጥ የሚሰጠው ምስጋና በቃላት ገልጸ ምን ብላ ምስጋና አይበቃም። ግን እኔም የዚህ ቲም ጓደኞችን ሁላችን ተሰብስበን እግዚአብሔር ያመሰገንበት ይችን ቀን የሰጠህን አምላክ ብለን በትልቁ እግዚአብሔር ሁሌ በየሰከንዱ በየሰዓት መመስገን አለበት። ኦፍኮርስ ግን ያኔ ደግሞ እንደ ቀኑ የምስጋና ቀን ተብሎ አመቀናቀር ስለሚከበር እኛም የበለጠ በጣም ስፔሻል አድርገን ቆረናው እግዚአብሔር ስጣት የሚና ባለቤቷት ጊዜ

ቤት ጓደኞችን በሙሉ ስማቸውን ታርቼ ያልጨረሳቸውን በጣም ደስ የሚል ጊዜ ያሳልፈናል። በየአመቱ አሉ የምናመሰግንባቸው ብዙ ታሪኮች አሉ። እኔም የምስጋናውን ቀን ወይም አቶ አጥላባቸው እንደመረጡት የተመስገንን ቀን እንግዶቻችንን አመስግኜ በአሉን ለምታከብሩ መልካሙን ተመኝቼ በዚሁ ልሰናበት። መልካም የምስጋና ቀን።

አሁን ላክ ከበደን ለቀደመው ዘገባው በጣም አመሰግነዋለሁ። አሁን ደግሞ የምስጋና ቀን አፈ ታሪኮች የተመለከተውን ቅንብር ወደ እናንተ እናደርስ። በየአመቱ በህዳር ወር የመጨረሻው ሐሙስ አሜሪካውያን የምስጋና ቀን ያከብራሉ። እለቱ ከእንግሊዝ የመጡት ቅኝ ገዢዎች ከሀገሪቱ ተወላጆች ጋር የወዳጅነት ገበታ የተካፈሉበት እንደ አውሮፓውያን አቆጣጠር የ1621 የመኸር በዓል መታሰቢያ ነው። ይሁን እንጂ ከምስጋና ቀን ታሪኮች ውስጥ ምን ያሎቹ እውነት ናቸው?

የቪኦኤ ዘጋቢ ዶራ ማሄኳር እውነታውን ከልብ ወደን ለመለየት የመጀመሪያው የምስጋና ቀን ወደ ተካሄደበት የማሳቹሴትስ ፕሊማውዝ አምርቶ ነበር። ደረጀ ደስታ ያቀርበዋል። ይህ የመጀመሪያው የምስጋና ቀን የተካሄደበት ፕሊማውዝ ማሳቹሴትስ ነው። ከዚህ ጥቂት ኪሎ ሜትሮች ወጣ ብሎ የሚገኝ ለጎብኚዎች እንዲሆን ተደርጎ እንደገና የተዘጋጀ የጉዞና የምስጋና ቀን ልምድ የሚከወንበት ሕያው የታሪክ ሙዚየም አለ።

ማልካ ቤንጃሚን በፕሊሞትዝ ፓትዌስክ ሙዚየሞች የቅኝ ግዛት ትርጓሜ ዳይሬክተር ናቸው። ለመዘጋጀት ብዙ ምግብ ማብ ስላለብኝ፣ ምክንያቱም ወንዶቹ ተርኪ፣ ዳክዬዎችና ና ዝይዎችን አምጥተዋል። ዋምፓ ነጎች የመጀመሪያውን የምስጋና ቀን ገበታን ከእንግሊዝ ቀኝ ገዢዎች ጋር የተጋሩት የአገሬውን ተወላጆች ይወክላሉ።

ሙዚየሙን በበላይነት የሚቆጣጠሩት የዋምፓ አነግ ነገድ አባል የሆኑት መሊሳ ኮስታ ስለ ነገዳቸው እንዲህ ይላሉ። የዋምፓ ነአግ ሰዎች አሁንም እዚህ አሉ። የዋምፓ ነአግ ሰዎች እንደ ቀደሙት ወይም ደግሞ የድሮ ሀገሬው ተወላጆች እንኳን ሆነው ታሪክ ውስጥ ብቻ እንዳይቀሩ ፈልጋለሁ። ነገር ግን ዛሬም እየኖሩ ዘመኑን እየዋጁ አሁንም አሁንም ህዝቡን እንዲያስተምሩ ፈልጋለሁ።

የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ እንዳሉት የመጀመሪያው የምስጋና ቀን በጋራ መከባበር ተመስርቶ የተከበረ ነበር። እንደ ኢሮፓን አቆጣጠር በ1621 መጨረሻው የበልግ ወቅት በፕሊማውዝ የተከሰተው ነገር ከፍተኛው የዲፕሎማሲ ደረጃ ነበር።

ዛሬ በአቅራቢያው ትንሽ ቦታ የያዙት የዋምፓ ነጎች ከረጅም ስፍራ ተጉዘው ወደ አካባቢው ከመጡት ጋር ህብረት ፈጥረዋል። አዲስ መጪዎቹ ሰብል እንዴት እንደሚያበቅሉና ከመሬቱ ጋር እንዲኖሩ በማስተማር ከሁለተኛው ከባድ ክረምት እንዲተርፉ ረድተዋቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ በታሪኩ ላይ ጥርጣሬ ሊገባን አይገባም ይላሉ።

በዚያ ክስተት ላይ ማንኛውንም አይነት አለመተማመንን ማሳየት የለብንም። ሁለቱ ወገኖች ማዕዱን እንዴት በጋራ እንደተካፈሉ ግልጽ አይደለም። የነገድና ዜግነት አስተማሪ ፓውላ ፒተርስ እንደሚሉት ወደ አካባቢው የተጓዙት መጤዎች መጀመሪያ ጠመንጃ እንደተኮሱና የዋምፓኖአግ ሰዎች ሁኔታውን ለማጣራት እንደወጡ ይናገራሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲያስረዱ

የተወሰነ ጊዜ ላይ ይህ ስጋት አይደለም። የምህሩን ወቅት እያከበሩ ነው። ከዚያስ ምን ሆነ? አሁን ይኸው ሁላችንም እዚህ ነን። ስለዚህ ሁላችንም ልንበላ ነው። የታሪክ ተመራማሪዎችና ሌሎች በሦስቱ ቀን ድግስ ወቅት ስለተበላው ነገር ያላቸውን ግምት ይሰጣሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲገልጹ

የዋምፓኖአግ ሰዎች ወደዚያ በመሄድ ተርኪ ወይም ደግሞ ተርኪ ያልሆነ የወፍ ዝርያ አግኝተዋል። አንዳንዶቹም ክራምቤሪ የተባለውን ፍሬ አግኝተው ይሆናል። ምክንያቱም የወቅቱ ፍሬ እሱ ነው። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም የባህር ምግብ ሼልፊሽም እንዲሁ ነበረ፣ አሳም ነበረ ሲሉ ተናግረዋል። የማሽፔ ነገድ አባል ፓውላ ፒተርስ አጋዘን እንደነበረም እናውቃለን ብለዋል።

አከራካሪ ያልሆነው የግርግርና የጥፋት ታሪክ መኖሩ ነው። አሜሪካውያኑ፣ የአገሬው ተወላጆች፣ ሌሎች ተጨማሪ የነጭ ቅኝ ገዢዎች በአንድ ጊዜ በመጡበት ወቅት ብዙ መከራ ደርሶባቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም ይህንን ይገልጻሉ። መሬታቸውን ይፈልጋሉ። ከዛ መሬት እንዲወገዱ ይፈልጋሉ

ከዚያም ነገሩን ካድናቆት ወደ ማላገጫና መሳለቂያ ሲቀይሩ ታያላችሁ። እና እንደዚህ አይነት አስተሳሰብ ነው ምንም አይነት የጥፋተኝነት ስሜት ሳይሰማቸው ከመሬታቸው ላይ እንዲገፏቸው ያስቻላቸው። ተጓዦቹ መጤዎች መጀመሪያ ወደ አሜሪካ የመጡት የሃይማኖት ነፃነት ፍለጋ ነው። ይሁን እንጂ ግን ያ ለሁሉም እንዳልሆነ ግልጽ ነው ይላሉ ፒተርስ።

ለሃይማኖታዊ ነጻነት ብዙ መስዋዕትነትን ከፍሏል። ነገር ግን ይህንኑ ጸጋ ከጅምሩ እዚህ ለሚኖሩ የአገሬው ተወላጆች አላቀረቡም። ልክ እንደ ብዙ አሜሪካውያን ፒተርስና ኮስታ የምስጋናን ቀን ከቤተሰብ ጋር ለማሳለፍ አቅደዋል። ነገር ግን ስለ ቅድማያቶቻቸው መስዋዕትነትም ማሰባቸው አልቀረም።

በኢትዮጵያ ርዕሰ መዲና አዲስ አበባ የፕላስቲክ ቆሻሻ መልሶ ጥቅም ላይ የመዋል ልምድ እያደገ ነው። የአፍሪካ ሕብረትና የበርካታ ዓለም አቀፍ ተቋማት መቀመጫ በሆነችው አዲስ አበባ አሳሳቢ ችግር ሆኖ የቆየውን የከተማ ቆሻሻ ችግር ለማቃለል የሚደረጉ ጥረቶች እየተበራከቱ ይገኛሉ። ከነዚህም ጥረቶች መካከል በቡድን ሆነው የሚንቀሳቀሱ ወጣቶች የፕላስቲክ መያዣ ከረጢቶችና ጠርሙሶችን ከተለያዩ የከተማይቱ ክፍሎች እየሰበሰቡ መልሰው ጥቅም ላይ እንዲውሉ የሚያደርጉበት ውህደታዊ ምርት ይገኝበታል።

አሶሺየትድ ፕሬስ በጉዳዩ ላይ ያጠናቀረውን ዘገባ ስመኝሽ የቆየት አቀርበዋለች። ማለዳ ላይ አብርሃም ቢረሳውና ባልደረቦቹ በአካባቢያቸው ፕላስቲክ ቆሻሻዎችን ከሚሰበስቡ ሰዎች የተረከቧቸውን የፕላስቲክ ጠርሙሶች በአይነት በአይነት እየለዩ ነው። የቡድኑ አባላት ከጥቂት ዓመታት በፊት ይኖሩበት ከነበረው

የአማራ ክልል አዊ ዞን ወደ አዲስ አበባ የመጡት የተሻለ ኑሮ ፍለጋ ነው። ዋና ስራቸውም የፕላስቲክ ጠርሙሶችን ከሚሰበስቡ ሰዎች በመረከብና በትጋት ክዳናቸውን በመለየት መልሰው ጥቅም ላይ እንዲውሉ ማዘጋጀት መሆኑን

አብርሃም ያስረዳል። ያዞሮች ሰብስቦ ይመታልና እኛ ተረካቢ ነው። ከዛ በኋላ ከእኛ ላይ ሌላ ፋብሪካ ተረካቢ ያለው እንሰታለን። ከፋብሪካ ማለት ነው ከፋብሪካ ወደ ፋብሪካ ይሄዳልና ተመልሶ ወደ ስራ ይሆናል። የአፍሪካ ህብረትና የበርካታ ዓለም አቀፍ ተቋማት ቋሚ መቀመጫ የሆነችው አዲስ አበባ

ከቆሻሻ አወጋገድ ጋር በተያያዘ ለረጅም ጊዜ ስትቸገር ኖራለች። በተለይ አንዳንድ የከተማው ክፍሎች በፕላስቲክ መያዣ ከረጢቶችና ጠርሙሶች በተሞሉ የቆሻሻ ክምሮች የተበላሹ በመሆናቸው የፕላስቲክ ቆሻሻ የከተማዋ አሳሳቢ ችግር ከሆነ ቆይቷል። አሁን ግን ከተማዋን ከመበስበስ ለመከላከልና

ንጽህናዋን ለመጠበቅ የሚደረጉ ጥረቶች እየተበራከቱ መጥተዋል። ከተማዋ በተለያዩ ቦታዎች ያሰማራቻቸው ሰራተኞች በጠዋት ተነስተው ቆሻሻ ይሰበስባሉ። ሆኖም ነዋሪዎች ቆሻሻዎችን ለይተው በትክክል የማስወገድ ልምድ የሌላቸው በመሆኑና በሌሎችም ምክንያቶች ቆሻሻን የማስወገድ ጥረታቸው እጅግ ውስብስብ እንደሚሆን የሰባት ልጆች አባት የሆኑት ቆሻሻ ሰብሳቢ አባተ ሙላቱ ይናገራሉ።

ያው እኛ ችግራችን ያው እንግዲህ የቆሻሻ ስራ ያው እንደምታዩ ነው። ያው እንጀራ ሆኖብን ነው እንጂ ስለዚህ ያው ሀይላንዱን እንኳን ሰብስበው ቢሰጡን እኛ ሲሆን ሌላ ነገር አለው በቀረ ጠርሙሱን በአግባቡ እንትን ብለው ቢሰጡን ሰዓድ የበራልቁ ቢሰጡን ይመረጣል። እንወስድ ያለን እነሱ ግን ሳናየው ከውስጥ ያስቀምጣሉ። ለምሳሌ ሀይላንድ ልመዝ ስገባ

ጠርሙሱ ሊቆርጠኝ ይችላል። እየቆረጠንም ነው። ተጣርፈን በምንገለብጥበት ጊዜ ብዙ ልጆች እጃቸውን እየተቆረጡ ነው። አንዳንድ የተጣሉ የፕላስቲክ እቃዎች ወደዚህ ምን ያለሽ ተራ ተብሎ ወደሚጠራው

ትልቅ የገበያ ስፍራ ይመጣሉ። በርካታ ሰዎችም የተለያዩ እቃዎችን ለመግዛትና ለመሸጥ ወደዚህ ስፍራ የሚመጡ ሲሆን በተለይ ከፕላስቲክ የተሰሩ ጀሪካኖችን ማየት የተለመደ ነው። የ21 ዓመቱ ሰብዳና ወርቂቾ በዚህ የገበያ ስፍራ ለሶስት ዓመታት ሰርቷል።

አሁን አካባቢም እንዳይቆሽሽ እናደርጋለን። አሁን ለሰዎችም ደሞ ስራ ፈጠራ እንፈጥርላችኋለን። እዚያ አሉ የሚያመጡ እዛ ሰፈር ላይ ለቅሞ ለቅሞ ምናምን ስለሚያመጡ ለነሱ ደሞ እኛ እንገዛችኋለን። እኛ ደሞ አሁን ለፈላጊ ምናምን ስመጣ በየቀረሩ አድርጋን እንሸጥላችኋለን። በዚህ ፕላስቲክን መልሶ ጥቅም ላይ የሚያውል ትንሽ ፋብሪካ ውስጥ ብርቱካን ግርማ የፕላስቲክ ቁሳቁሶችን በድጋሚ ጥቅም ላይ መዋል በሚችሉበት መልኩ ትቀይራቸዋለች።

ያው ጠዋት ገብቼ ማሽኑ እንቀበላቸዋለሁ ከዛ ማሽኑ ለሰራ ውላለሁ ማለት ነው። የቆሸሹ ነገር እንደዚህ የምታየው ነገር እየሰራን እንውላለን ማለት ነው። ያው ፕላስቲክ የተባለ እንዳለ ይሰራል። ተጥሎ ቆሻሻ የተጣለ እየተነሳ ተፈጭቶ ሪሳይክል ይደረጋል ማለት ነው።

የከተማዋ ደማቅ እንቅስቃሴ እያደገ ከሚሄደው የቆሻሻ አወጋገድ ጋር ሊጣጣምላት ባልቻለው አዲስ አበባ ከገጠር አካባቢዎች የመጡ ታታሪ ወጣቶች ተሰባስበው የፕላስቲክ ጠርሙሶችን ከየመንገዱ ይሰበስባሉ። ከደቡብ ኢትዮጵያ የመጣው የ22 ዓመቱ ደገፌ ኤልያስ አዲስ አበባ መኖር ከጀመረ ሰባት ወራት ሆኖታል። ስራ ለመቀጠር የተለያዩ ጥረቶችን ቢያደርግም የተረጋጋ ቋሚ ስራ ለማግኘት ባለመቻሉ

መተዳደሪያውን ለማግኘት ፊቱን ፕላስቲክ ጠርሙሶችን ወደ መሰብሰብ አዞረ። በቀን የሚያገኘው ገንዘብ ግን ከአንድ ዶላር ከ50 ሳንቲም ያነሰ ነው። አላንዱ የለቀመ አላንዱ ምረት ላይ ካገኘ የለቀመ

ስድስት ሰባት ኪሎ ካገኝበት ሸቀለ። እንደዚህ ነው። አንዱ ኪሎ ሰባት ብር ነው። የአዲስ አበባ ቆሻሻ አያያዝ ኃላፊነት የተሰጠው ለአካባቢ ጥበቃ አስተዳደር ነው። ከተማዋን ጽዱና አረንጓዴ የማድረግ ተልዕኮ ይዞ የሚሰራው ይህ አስተዳደር የተለያዩ የአካባቢ ጥበቃ ስራዎችን ይሰራል። በተቋም ውስጥ የአየር ንብረት ለውጥና የታዳሽ ኃይል መምሪያ ክፍሉን የሚመሩት አቶ ሰኢድ አብደላ በአካባቢ ብክለት ጉዳዮች ላይ በስፋት ሰርተዋል

በብዛት ወደ ተመልሶ ሪሳይክል ወደሚደረግበት ፕሮሰስ እየገባ ነው አብዛኛው ማለት ይቻላል። የፌስታሉ ግን አሁን ስቲል ችግሩ እንደቀጠለ ነው። በነገራችን ላይ ያው ፌስታልን በተመለከተ የወጣ ሕግ አለ። የበክለት ሕግ ከተወሰነ ቴክነስ በታች በጣም ስስ የሆኑትን ማምረትም መሸጥም ኢምፖርት ማድረግም አይቻልም፣ በሕግ ያስቀጣል። ማለት ይለካና ማለት አሁን ኢምፖርት ሲደረግ ፌስታል

አካባቢ ጥበቃ ማረጋገጫ አይስጥ ይባላል። ፕላስቲክ ነሱ ከተወሰነ ትን በታች ከሆነ እንዳይገባ ማለት ነው። ምርትም ተከልክሏል። ግን ተደብቀው ለማምረት የሚሞክራሉ እነሱ ሲገኙ እርምጃ እንዲወሰድ ያደርጋል። ዓለም አቀፍ የፕላስቲክ ብክለትን ለማስቆም ባለፈው ሳምንት በኬንያ የተካሄደው ድርድር ያለ ስምምነት ተጠናቋል። በኬንያ ዋና ከተማ ናይሮቢ የተካሄደው ይህ ድርድር ሶስተኛው መርሃ ግብር ሲሆን

መጪው ዓመት ከመጠናቀቁ በፊት አምስት ዙር ድርድሮችን በማካሄድ ስምምነት ላይ ለመድረስ እቅድ ተይዟል። በአሶሴትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

በኒውዮርክ የመጀመሪያው የበራሪ ታክሲዎች ሙከራ ተካሄደም በኒውዮርክ ከተማ አንድ ድርጅት በ2025 ዓ ም በኤሌክትሪክ ኃይል የሚንቀሳቀሱ በራሪ ታክሲዎችን በከተማ አየር ላይ ለማሰራማራት አልሞ እየተንቀሳቀሰ ነው የአሶሼትድ ፕሬስ ዘገባን አብታሙ ስዩም ያስደምጠናል ይህ የኤሌክትሪክ ታክሲ በቅርብ ጊዜያት ውስጥ መንገደኞችን ከኒውዮርክ ጆን ኤፍ ኬኔዲ አውሮፕላን ማረፊያ ወደ ከተማዋ እምብርት ማንሃተን በአምስት ደቂቃዎች ውስጥ ማድረስ ይቻለዋል

አምራቹ ድርጅት ጆቢ አቪዬሽን አገልግሎቱን በ2025 የአውሮፓውያኑ ዓመት ለመስጠት ተስፋ አለው። የድርጅቱ መሥራች ጆቤን ቤቨርት ጭስና ድምፅ አልባውን ጠያራ ታሪክ ቀያሪ ዘላቂ ማጓጓዣ ብለውታል። ይህ የእኛ የአየር ታክሲ ሽቅብ በቀጥታ መብረርና ቁልቁል ማረፍ ይችላል። አብራሪውንና አራት ተጓዦችን አሳፍሮ በሰዓት እስከ 200 ማይሎች ድረስ መብረር ይችላል።

ከማናሃተን እስከ ጆኖፍ ኬኔዲ አውሮፕላን ማረፊያ ለመድረስ ከሰባት ደቂቃ ያነሰ ጊዜ ብቻ ይወስዳል ማለት ነው። ጆቢ አቬሽን ማናተን ኒውዮርክ በሚገኘው የሄሊኮፕተር ወደብ የማሳያ በረራ አድርጓል። በኤሌክትሪክ በሚሰራ የአየር ላይ ታክሲ በረራ ሲደረግ

በከተማዋ ታሪክ ይሄ የመጀመሪያው ነው። ተቋሙ በከተማዋ ቀጠና ውስጥ በረራ ሲከውን በተመሳሳይ ለመጀመሪያ ጊዜ ነው። አውሮፕላኑን በኃይል ለመሙላት አምስት ደቂቃዎች ብቻ ያስፈልጋሉ ብሏል ድርጅቱ። ይህ ጊዜ ተሳፋሪዎችን የሚጭንበትና የሚያወርድበትም ነው። ተሳፋሪዎች በመተግበሪያ አማካኝነት ቀጠሮ እንዲይዙ በሚጠይቀው በዚህ በረራ ለመጠቀም ምን ያህል መክፈል እንዳለባቸው ገና አልተረጋግጥም።

ከተማቸውን ባለም የዘላቂነት ማጓጓዣ ዘርፎች ረገድ በቀዳሚነት ለማስቀመጥ ሙከራ እያደረጉ ያሉት የኒውዮርኩ ከንቲባ ኤሪክ አዳምስ የሙከራውን በረራ ታድመዋል።

በዚህ የማናታን ክፍለ ከተማ በዓለም የመጀመሪያ የሆነውን ለዚህ ዓላማ የተሰሩ የኤሌክትሪክ ሄሊኮፕተሮች ማረፊያ እንገንባለን። በከተማ ደረጃ ልናሳካው ከምንፈልገው አንጻር ድፍረት የተሞላበት አዲስ ራዕይ ነው። የድምፅ በክለት መቀነስ ጨምሮ ይህ መርሃ ግብር ለከተማ ምን ያህል ጠቃሚ እንደሆነ እናውቃለን። ድምፁ ምን ያህል ርቀት እንደሚሄድ ተምራ ያለው ጆቢ አቪዬሽን ከፌዴራል አቪዬሽን አስተዳደር የምስክር ወረቀት አምስት ደረጃዎች መካከል ሶስተኛው ላይ የሚገኝ ሲሆን የአነስተኛ አውሮፕላኖችን ምርት እያስፋፋ ይገኛል።

ዋና ኃላፊው ጆቤን በቨርት በድጋሚ እነዚህ አውሮፕላኖች ነባሩ ሁኔታ ቀያሪ ናቸው። በሚያስደንቅ ሁኔታ ድምፅ አልባ በመሆናቸው እንደ ኒውዮርክ ባሉ ከተሞች በሚገኙ ብዙ ቦታዎች ላይ ማስነሳትና ማሳረፍ እንችላለን። ይህንን መሳይ ፈጣንና ውብ መጓጓዣ በኒውዮርክም ሆነ በመላው ዓለም ለሚኖሩ በርካታ ሰዎች ተደራሽ ማድረግ እንችላለን። የማምረት አቅማችንን በተቻለ ፍጥነት እያሳደግን ነው።

ተቋሙ ለጅምር በረራዎች የሚሆኑ ጠያራዎችን በካሊፎርኒያ እያመረተ እንደሚገኝ ግዙፍ የማምረሻ ተቋም ደግሞ በደይተን ኦሃዮ በማቋቋም የማምረት ስልቱን እንደሚያደራጅ አክሎ ገልጸዋል።

የተከበራችሁ አድማጮቻችንና ተመልካቾቻችን፣ የዛሬ ምሽት ዝግጅታችን ተጠናቀቀ። ኤልያስ አስማረ በቅንብሩ እንዲሁም ጽዮን ግርማ ዋና አዘጋጅ፣ ከሌሎች የአሜሪካ ድምጽ ባልደረቦቻችን ጋር በመሆን አብራናችሁ ነበር። አስማማየ ነው አብሬያችሁ እያስተናገድኳችሁ፣ አብሬያችሁ አመሸው። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት።